የዲደብሊው ዜና ጤና ስጥልን። ውድ አድማጮች አርዕስቶችን በማስቀደም የዕለቱን ዜና አቀርባለሁ። የቻድ ተቃዋሚ ፓርቲ መሪው በሀገሪቱ የደህንነት ኃይሎች መጠለፋቸውን አስታወቀም። ፓርቲው እንዳለው መሪው ታፍነው የተወሰዱት ከሌሎች ተቃዋሚ ፓርቲዎች ጋር ስብሰባ ተካፍለው ሲወጡ ነው። በሊባኖስ የሚንቀሳቀሰው ሂዝቦላ ከ150 በላይ ሮኬቶች ሚሳይሎችና ድሮኖች ወደ እስራኤል ሰሜናዊ ግዛት ማስወንጨፉን የእስራኤል መከላከያ ሰራዊት አስታወቀም። በጥቃቱ ቢያንስ ሶስት ሰዎች ላይ ጉዳት ደርሰዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሂዝቦላህን ጥቃት አንታገስም ሲሉ ተደምጠዋል። በኢራን በአንድ የከሰል ማዕድን ማውጫ በተፈጠረ የጋዝ ፍንዳታ ከ50 በላይ ሰዎች መሞታቸው ተሰማም። በአደጋው 20 ሰዎች ላይም ጉዳት ደርሰዋል። ሩሲያ በሰሜን ምስራቅ ዩክሬን በምትገኘው የካርካይቭ ግዛት ባካሄደችው የአየር ድብደባ 21 ሲቪሎች መቁሰላቸውን የግዛቷ ባለሥልጣናት አስታወቁም። ድብደባው የተከናወነው በሲቪል መኖሪያ ቤቶች መሆኑን የገለጹት ባለሥልጣናቱም በድብደባው ከተጎዱት ውስጥ ሕፃናትና የዕድሜ ባለጸጎች ይገኙ ይገኙበታል ብለዋል። ዜና በዝርዝር የአንጋፋው ጋዜጠኛ ጌታቸው ኃይለ ማርያም የሰላሳኛ ዓመት ሕልፈት ሕይወት መታሰቢያ ዛሬ ተካሄደም። አዲስ አበባ ወመዘክር ቤተ መጻሕፍት በተካሄደው የጋዜጠኛው ዝክር ሕይወት መታሰቢያ ላይ የሥራ ባልደረቦችና ቤተሰቦቹ ተገኝተዋል። አንጋፋ ጋዜጠኛ ጌታቸው ኃይለ ማርያም በኢትዮጵያ ራዲዮና ቴሌቪዥን ከሪፖርተርነት እስከ ፕሮግራም ኃላፊ በመሆን አገልግሏል። ጋዜጠኛ ጌታቸው ኃይለ ማርያም ዛሬ ድረስ ስሙ በሙያው ዘርፍ የሚታወስ ሲሆን በሙያው ከ22 ዓመታት በላይ ያገለገለ እውቅ ጋዜጠኛ እንደነበረ በዝግጅቱ ተገልጿል። ጋዜጠኛ ጌታቸው ኃይለማርያም ማርያም የዘጋቢ ፊልም ባለሙያ ከመሆንም ባሻገር ዓለም እንዴት ሰነበተች በሚል የሚያዘጋጀው ፕሮግራም የሚታወቁ ስራዎች ናቸው። ጋዜጠኛ ጌታቸው ሙያውን አክባሪ፣ በዘርፉ አዳዲስ ነገርን ለመጀመር ደፋር እንደነበረ በሥነ ሥርዓቱ ከታደሙት የሥራ አጋሮቹ ለዶቸበለ ተናግረዋል። ጋዜጠኛ ጌታቸው ኃይለ ማርያም በ1938 ተወልዶ በ1987 ዓ ም በ49 ዓመቱ ሕይወቱ ማለፉን ይታወሳል ስትል ሥነ ሥርዓቱን የተከታተለችው ሃና ደምሴ ዘግባለች። የቻት ተቃዋሚ ፓርቲ መሪው በሀገሪቱ የደህንነት ኃይሎች መጠለፋቸውን አስታወቀም። ፓርቲው እንዳለው መሪው ታፍነው የተወሰዱት ከሌሎች ተቃዋሚ ፓርቲዎች ጋር ስብሰባ ተካፍለው ሲወጡ ነው። ድንበር የለሽ የኅብረተሰባዊነት ፓርቲ ሊቀመንበር የሆኑት ሮበርት ጋም አሁን በስልጣን ላይ ያለው ወታደራዊ ሁንታ የጠለፈውን ትግል በማስተባበር ይታወቁ እንደነበረ ዜናው አክለዋል። የፓርቲው ምክትል ሊቀመንበር ፋቲም አዶም ዩሱፍ ለጋዜጠኞች እንዳሉት ስብሰባው በሚካሄድበት ቦታ ላይ ታርጋ የሌላቸው ወደ ውስጥ የማያሳይ ሽፍኝ መስታወት ያላቸው ሶስት መኪኖችና በርካታ ሞተር ሳይክሎች ሲንቀሳቀሱ ታይተዋል። ይህ ደግሞ በደህንነት ኃይሎች መጠላፋቸው ግልጽ ነው ማለታቸውን አዣንስ ፍራንስ ፕረስ ዘግበዋል። በሊባኖስ የሚንቀሳቀሰው ሂዝቦላህ ከ150 በላይ ሮኬቶች፣ ሚሳይሎችና ድሮኖች ወደ እስራኤል ሰሜናዊ ግዛት ማስወንጨፉን የእስራኤል መከላከያ ሰራዊት አስታወቀም። በጥቃቱ ቢያንስ ሶስት ሰዎች ላይ ጉዳት ደርሷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሂዝቦላህ ጥቃት አንታገስም ሲሉ ተደምጧል። ሂዝቦላህ ዛሬ ያስወነጨፋቸው ሚሳይሎች ኪርያት ቢልያክ ወደ ተባለችው የሀይፋ ግዛት ሲሆን የሲቪል መኖሪያ ቤቶች ላይ ያነጣጠሩ ነበሩ ተብሏል። ሚሳይሎቹ በአብዛኛው የከሸፉ ቢሆንም አንድ በከተማው አካባቢ የወደቀ ሚሳይል ግን ሶስት እስራኤላውያን ሲቪሎች ማቅሶልንና በቁጥር ያልተገለጹ መኖሪያ ቤቶችና መኪኖችን ማቃጠሉን ታውቋል። ሂዝቦላህ በአካባቢው በሚያደርሰው ተደጋጋሚ ጥቃት ምክንያት በሺዎች የሚቆጠሩ እስራኤላውያን ተፈናቅለው ወደ ሌላ ቦታ ተወስደዋል። ሂዝቦላህ በበኩሉ ይህን የበቀል እርምጃ የወሰድኩት እስራኤል ባለፈው አርብ በቤይሩት ላካሄደችው የቡድኑ መሪ የሚገኝባቸው ቢያንስ 45 ሰዎች የሞቱበትን ጥቃት ምላሽ ነው ብለዋል። በሌላ ዜና እስራኤል ባለፉት 24 ሰዓታት የሂዝቦላህ ይዞታዎች ናቸው ባለቻቸው በሊባኖስ በሚገኙ 400 በላይ ኢላማዎችን መምታቷን የሀገሪቱ መከላከያ ሰራዊት አስታውቋል። ኢላማዎቹ የሂዝቦላህ የሮኬት ማስወንጨፊያዎችና ሌሎች ወታደራዊ ተቋማትን ያካተቱ እንደሆኑ የእስራኤል መከላከያ ሰራዊት ቃል አቀባይ ኮሎኔል ናዳብ ሾሺኒ መግለጻቸውን አሶሼትድ ፕሬስ ዘግቧል። የሊባኖስ ጤና ጥበቃ ሚኒስቴር ግን እስራኤል በደቡብ ሊባኖስ ባካሄደችው ጥቃት ሶስት ሲቪሎች መገደላቸውን ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ሂዝቦላህ እየፈጸመ ያለውን ጥቃት አንታገስም፣ በሚገባው ቋንቋ መልእክታችን እናደርስላታለን ማለታቸውን የዘገበው ደግሞ ሮይተርስ ነው። ይህ በእንዲህ እንዳለ የአውሮፓ ህብረትና ዩናይትድ ስቴትስ በእስራኤልና ሂዝቦላህ መካከል የተፈጠረውን ውጥረት እጅጉን እንዳሳሰባቸው ገልጿል። አድማጮች በማዳመጥ ላይ ያላችሁት ከቦን ከተማ ጀርመን የሚተላለፍላችሁ ዶቸቨለን ነው። በሰሜን እስራኤል የሚገኙ ሆስፒታሎች ታካሚዎቻቸውን ከመሬት ስር ወዳሉ ምሽጎች እንዲያዛውሩ ትእዛዝ ተሰጠም። የእስራኤል መንግሥት ይህን ያዘዘው ከሊባኖስ በኩል ከሂዝቦላህ የሚወነጨፉ ሮኬቶች በህሙማኑ ላይ ጉዳት እንዳያደርሱ ነው ተብሏል። በዚሁም መሠረት ሃይፋ ውስጥ የሚገኘው ግዙፉ የራምባም ሆስፒታል ህሙማኑን ከምድር ስር 16 ሜትር ጠልቆ ወደ ተገነባው የአደጋ ጊዜ ሆስፒታል ማዛወር መጀመሩን ታውቋል። የምድር ስር ሆስፒታሉ ከ1400 በላይ ሲቪሎችና ወታደሮች የሆኑ ህሙማን ማስተናገድ አቅም እንዳለው ተነግሯል። በሰላም ጊዜ የመኪና ማቆሚያ ሆኖ ሲያገለግል የነበረው ይህ የምድር ስር ሆስፒታል የኬሚካልና ባዮሎጂካዊ ጥቃቶችን ለመከላከል በሚያስችል መልኩ እንደተገነባ የጀርመን ዜና አገልግሎት ዲፒኤ ዘግቧል። በኢራን በአንድ የከሰል ማዕድን ማውጫ በተፈጠረ የጋዝ ፍንዳታ ከ50 በላይ ሰዎች መሞታቸው ተሰማም። በአደጋው 20 ሰዎች ላይም ጉዳት ደርሷል። የደቡብ ኮራሳን ግዛት ገዢ አሊ አክባር ራሂሚ ለሀገሪቱ መንግሥታዊ ቴሌቪዥን እንደገለጹት አደጋው የደረሰው በሁለት የማዕድን ማውጫ አካባቢዎች በተፈጠረ የጋዝ ፍንዳታ ምክንያት ነው። በአደጋው ቢያንስ 51 ሰዎች ሲሞቱ 20 ደግሞ ጉዳት ደርሶባቸዋል። ይህ ደቡባዊ ግዛት የኢራን የከሰል ማዕድን ፍላጎት 76 በመቶ የሚመረትበት ሲሆን ከ8 እስከ 10 የሚሆኑ የከሰል ማዕድን አውጪ ኩባንያዎች በአካባቢው እንደተሰማሩ ሮይተርስ ዘግቧል። ሩሲያ በሰሜን ምስራቅ ዩክሬን በምትገኘው የካርካይቭ ግዛት ባካሄደችው የአየር ድብደባ 21 ሲቪሎች መቁሰላቸውን የግዛቷ ባለሥልጣናት አስታወቁም። ድብደባው የተከናወነው በሲቪል መኖሪያ ቤቶች መሆኑን የገለጹት ባለሥልጣናቱ በድብደባው ከተጎዱት ውስጥ ሕፃናትና የዕድሜ ባለጸጎች ይገኙበታል ብለዋል። በቼፍ ሲንኪፍኪ በሌሊት በተፈጸመው ድብደባ በርካታ መኖሪያ ቤቶች መውደም መጎዳታቸውን የወረዳዋ ገዢ ኦሌ ሲኒሆፖቭ ለአሶሺየትድ ፕሬስ ፕረስ ገልጸዋል። ባለፈው አርብ ሩሲያ በአካባቢው በፈጸመችው ተመሳሳይ ጥቃት 15 ሰዎች ላይ ጉዳት መድረሱ ይታወቃል። ይህ ዶቸ በለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። የቻድ ተቃዋሚ ፓርቲ መሪው በሀገሪቱ የደህንነት ኃይሎች መጠለፋቸውን አስታወቀም። ፓርቲው እንዳለው መሪው ታፍነው የተወሰዱት ከሌሎች ተቃዋሚ ፓርቲዎች ጋር ስብሰባ ተካፍለው ሲወጡ ነው። በሊባኖስ የሚንቀሳቀሰው ሂዝቦላህ ከ150 በላይ ሮኬቶች፣ ሚሳይሎችና ድሮኖች ወደ እስራኤል ሰሜናዊ ግዛት ማስወንጨፉን የእስራኤል መከላከያ ሰራዊት አስታወቀም። በጥቃቱ ቢያንስ ሶስት ሰዎች ላይ ጉዳት ደርሷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሂዝቦላህን ጥቃት አንታገስም ሲሉ ተደምጧል። በሌላ ዜና በእስራኤል ሰሜን አካባቢ የሚገኙ ሆስፒታሎች ታካሚዎቻቸው ከመሬት ስር ወዳሉ ምሽጎች እንዲያዛውሩ ትዕዛዝ ተሰጥቷል። በኢራን በአንድ የከሰል ማዕድን ማውጫ በተፈጠረ የጋዝ ፍንዳታ ከ50 በላይ ሰዎች መሞታቸውን ተሰማም። በአደጋው 20 ሰዎች ላይም ጉዳት ደርሷል። ሩሲያ በሰሜን ምስራቅ ዩክሬን በምትገኘው የካርካይቭ ግዛት ባካሄደችው የአየር ድብደባ 21 ሲቪሎች መቁሰላቸውን የግዛቷ ባለስልጣናት አስታወቁም። ድብደባው የተከናወነው በሲቪል መኖሪያ ቤቶች መሆኑን የገለጹት ባለሥልጣናቱ በድብደባው ከተጎዱት ውስጥ ሕፃናትና የዕድሜ ባለጸጎች ይገኙ ይገኙበታል። ዜናው በዚሁ አበቃም።